ባለፈው ሳምንት በተካሄዱት በታንዛኒያ አካባቢያዊ ምርጫዎች ይፋ ውጤት መሰረት የታንዛኒያው ገዢ ፓርቲ ቻማቻማ ማፑንዱዚ ከ98 በመቶ በላይ መቀመጫዎችን አሸንፏል። በምህጻሩ ሲሲኤም ተብሎ የሚጠራው ፓርቲው በምስራቅ አፍሪቃዊቷ ሀገር በታንዛኒያ ፖለቲካ ገዝፏል። የዛሬ ሳምንቱ ምርጫም ከጥቅምት 2025ቱ ፕሬዝዳንታዊ ምርጫ በፊት ለታንዛኒያ ዴሞክራሲያዊ ተቋማት ፈተና ሆኖ ታይቷል። የታንዛኒያዋ ፕሬዝዳንት ሳሚያ ሱሉሁ ያላቸው የህዝብ ድጋፍም በምርጫው ለመጀመሪያ ጊዜ የተፈተነበትም ሆኗል። ውጤቱ የዛሬ ሶስት ዓመት የጋናው ፕሬዝዳንት ጆን ማጉፉሊ ሲሞቱ ስልጣን ለያዙት ለ64 ዓመቷ የታንዛኒያዋ መሪ ሱሉሁ አስደናቂ ስኬት ተብሏል። ዳሬ ሰላም በሚገኘው በዶክተር ሳሊም አህመድ ሳሊም የውጭ ጉዳዮች ማዕከል በመምህርነት የሚሰሩት ግድዊን ግኖዴ አንድዌ ለዶችቨለ እንደተናገሩት ትልቁ ድል ሲሲኤም በታንዛኒያ ፖለቲካ ውስጥ ላለፉት 60 ዓመታት ገዝፎ መዝለቁን የሚያመለክት ነው። እሳቸው እንዳሉት ገዢው ፓርቲ ሌሎች ፓርቲዎች የምርጫ ዘመቻ ማካሄድ በማይችሉበትና አነስተኛ ደጋፊ ባላቸው በገጠር አካባቢዎች ከነርሱ የተሻለ እድል አለው። ከዚህ ሌላ ፓርቲው ለምርጫው ብዙ ገንዘብም አውጥቷል። ድምፅ መስጫው ቀን ሲቃረብ ተቃዋሚው ፓርቲ ቻዴማ አንዳንድ እጩ ተወዳዳሪዎቹ ከምርጫው እንዲሰረዙ መደረጉን ትክክል አይደለም ሲል ተቃውሟል። ከዚህ በተጨማሪም ከአካባቢ ምርጫ ጋር በተያያዙ ክስተቶች ሶስት አባላቶቼ ተገድለውብኛልም ሲል አስታውቋል። ባለስልጣናትንም ምርጫውን በማጭበርበር ከሷል። የመብት ተሟጋች ቡድኖችና ምዕራባውያን መንግስታትም በተቃዋሚ ፖለቲከኞች ላይ የሚደረግ ጫና ተደጋጋሚ እስር፣ እገታና ግድያ እንደሚፈጸምባቸው ጠቁመዋል። በዚህ ሳምንት ሰኞ የታንዛኒያ ተቃዋሚ ወጣቶች መሪ አብዱል ኖንዶ መታገዱ ከተሰማ በኋላ ዳሬ ሰላም በሚገኝ የባህር ዳርቻ ተጥሎ ተገኝቷል። በወቅቱም ክፉኛ ቆስሎ ነበረ። በታንዛኒያ የሚፈጸመውን ይህን መሰሉን ጥቃት የታንዛኒያ ካቶሊክ ቤተ ክርስቲያን አውግዛለች። ቤተ ክርስቲያኗ ወቅቱን በህመምና ሰቆቃ የተሞላ የሙከራ ጊዜ ብለዋለች። ተቃዋሚዎች ለዚህ ሁሉ ጥቃት ተጠያቂው የቻማ ቻማ ማፑንዱዚ ፓርቲ ነው ይላሉ። ፕሬዚዳንት ሱሉሁንም ተጠያቂ የሚያደርጉ ጥቂት አይደሉም። በዶዶማ ዩኒቨርሲቲ የፖለቲካ ሳይንስ መምህር ኮንራድ ጆን ማሶቦ እንደሚሉት ግን ተጠያቂዋ ሳሚያ ሱሉሁ ብቻ ሊሆኑ አይችሉም፣ ይልቁንም የተቋሞቻቸው አወቃቀር እንጂ ይላሉ። ሱሉሁን በተመለከተ የተቋማቱ ተወካይ ቢሆኑም እርሳቸውን እንደ ግለሰብ ማየት የለብንም። ከዚያ ይልቅ አጠቃላዩን ስርዓት ነው መመልከት ያለብን። ችግሩ እርሳቸው ብቻ ሊሆኑ አይችሉም። ምርጫውን የሚመራው ማዕቀፍና የታንዛኒያ ዴሞክራቶችንም ይመለከታቸዋል። እስካሁን ያልተቀየሩና አሁን ያለው ገዢ ፓርቲ በ1992 ወደ ብዝሃ ፓርቲ ስንቀይር በአወቃቀሩ ሲሲኤም ከተቃዋሚ ፓርቲዎች በተለየ የበለጠ ነፃነት ተሰጥቶት ነበረ። ታዲያ መጀመሪያ ላይ ሳሚያ ከቀድሞው መሪ በተለየ ይህንን ለመቀየር ምልክት ታይቶ ነበረ። ማሳቦ ሌሎች ታዛቢዎችና ተቃዋሚዎች እንደሚሉት በታንዛኒያ ትርጉም ያለው ለውጥ እንዲመጣ ታንዛኒያ በአንድ ፓርቲ ስርዓት ትመራ በነበረበት በጎርጎሮሳዩ 1977 የጸደቀውና ለዓመታት እንዳለ የቆየው የታንዛኒያ ሕገ መንግሥት መሻሻል አለበት። ስለዚህ አንዱ ልንመለከተው የሚገባ ጉዳይ የታንዛኒያን የፖለቲካ መድረክ ሊያሰፉ ይችሉ የነበሩ ዋና የሚባሉ ለውጦችን ወደ ደንቦች መቀየር ችለዋል ወይስ አልቻሉም የሚለው ነው። ከዚያ ይልቅ የገቡትን ቃል ብቻ የምንመለከት ከሆነ ብዙ ቃል የገቡላቸው ጉዳዮች አሉ። ይህንን ምርጫ ለማካሄድ የሚያግዘን ደንብ መኖሩን ስንመለከት በዚህ ረገድ በ በሕግ ማዕቀፍ ደረጃ የተደረገው ጥቂት ነው። በጎርጎሮሳዊ 2019 ዓ ም ተቃዋሚ ፓርቲ ጥቃትና ወከባን ምክንያት አድርጎ ከምርጫው ራሱን አግሎ ነበረ። ይህም ሲሲኤም የምክር ቤት መቀመጫዎቹን በሙሉ እንዲወስድ መንገዱን ጠረገለት። ሆኖም ፕሬዚዳንት ማጉፋሊ ተቃዋሚ ፓርቲዎች በፖለቲካው መድረክ እንዳይሳተፉ አቅማቸውን ለማዳከም ያደረጉት ጥረት ብዙ ዋጋ አስከፍሏቸዋል። በተደጋጋሚ ከምዕራባውያን አጋሮቻቸው ጋር ባለመስማማታቸው በታንዛኒያ ዓለም አቀፍ ኢንቨስትመንት ቆመ። ማጉፉሊ ሞተው ሱሉሁ ሐሰን ፕሬዚዳንት ሲሆኑ ደግሞ በማጉፉሊ ዘመን በተቃዋሚዎችና በታንዛኒያ የመገናኛ ብዙሃን ላይ የተጫኑት ጨቋኝ ገደቦች ገሸሽ ሲሉ የፖለቲካ ታዛቢዎች ፕሬዚዳንቷን ማወደስ ጀመሩ። ተንታኝ አማኒ እንደተናገሩት ሱሉሁ ስልጣን ሲይዙ ለመቻቻልና እርቅ ጥሪ አቅርበው ተቃዋሚዎችን በፖለቲካው መድረክ የመሳተፍ እኩል እድል እንዲያገኙ ለማሳየት ሞክረዋል። በዚህ መነጽር ሲታይ ታዲያ ሱሉሁ ዴሞክራሲን በተመለከተ ከማጋፉሊ የተሻለ ሰርተዋል ብለዋል። በመስከረም ወር የአውሮፓ ህብረት ሚስዮን ኃላፊና የብሪታንያ ካናዳ፣ ኖርዌይ እና የስዊስ ኤምባሲዎች በቅርቡ ስለተዘገበው ታንዛኒያ ውስጥ በሰብአዊ መብቶች ተከራካሪዎች ላይ የሚፈጸም ጥቃት፣ ሰዎችን መሰወርና ሞት የጋራ መግለጫ አውጥተው ነበረ። በምላሹም ፕሬዚዳንት ስሁሉ ዩናይትድ ስቴትስን ጨምሮ ምዕራባውያን ሀገራትን የታንዛኒያን የሀገር ውስጥ ጉዳዮች አያያዝ በመተቸታቸው ወቅሰዋቸው ነበረ። ስሁሉ በቅርቡ ሪዮ ዲ ጄኔሮ፣ ብራዚል በተካሄደው የቡድን ሀያ ጉባኤ ላይ ሀገራቸውን ወክለው ተሳትፈዋል። ስሁሉ ይህን መሰሉን ጥረት እያጠናከሩት ታንዛኒያ በአለም አቀፉ ማህበረሰብ ከተገለለች በኋላ ነበረ።